ኢትዮጵያ ናይጄሪያን ተከትሎ ከአፍሪካ ከፍተኛ ሕዝብ ቁጥር ያለባት ሀገር ናት። ከዚህም ጋር ተያይዞ ከሕዝቧ ሰላሳ ሰባት በመቶ የሚሆነውም በወጣቶች የተያዘ ነው። እነዚህ ወጣቶች ያሉባቸውን የስራ አጥነት፣ የማህበራዊ ኃላፊነት፣ የስርዓተ ጾታ፣ የዲሞክራሲና የሰላም ግንባታዎችን የተመለከቱ ችግሮች ከአፍሪካ አቻዎቻቸው ጋር ልምድ ለመለዋወጥ የሚያስችላቸውን ዩስ ኮኔክት የተሰኘ መርሃ ግብር መመስረቻ ፕሮግራም አርብ ታኅሳስ አስር ዕለት እንዲካሄድ የሴቶች ህጻናትና ወጣቶች ሚኒስቴር ዝግጅቱን ማጠናቀቁን አስታውቋል። አቶ ማትያስ አሰፋ በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄ ተሳትፎ ዳይሬክተር ናቸው። ዩዝ ኮኔክት ባለው ፕሮግራም በአፍሪካ ደረጃ በሁለት ሺ አስራ ሁለት የተጀመረ ፕሮግራም ነው። እስካሁን ወደ አስራ አምስት የሚሆኑ ሀገራት ላውንች አድርገው የዚህ ዘርዥን ለአገራቸው ወጣቶች ተስማሚ በሚሆን መልኩ ተግባራዊ እያደረገት ይገኛሉ። ዓላማው ምንድን ነው? የአፍሪካን ወጣቶች እርስ በርስ በአገር ውስጥም እንደዚህም ደግሞ በአህጉር ደረጃ እርስ በርስ ማገናኘት፣ እንደዚህ የወጣቶችም የስራ አጥነት ችግር፣ የሰላም ሁኔታ፣ ሌሎችም ተያያዥ ማህበራዊና ኢኮኖሚያዊ ችግሮችን መቅረፍ። እንግዲህ እነዚህ ችግሮች ሰፋፊ ችግሮች ናቸው። በተለይ ደግሞ ወደ ሀገራችንም ሲመጣ ልክ እንደ አፍሪካ ወጣቶች የሀገራችን ወጣቶች ብዙ ችግሮች አላቸው። ስለዚህ ስድስት አምዶች አሉ፣ ይህንን ፕሮግራም ተግባራዊ ለማድረግ አንዱ የዲሞክራሲና የሰላም ግንባታ ስራዎችን አጠናክሮ መስራት ነው። ወጣቶች እርስ በርሳቸው ስለ ሰላም፣ ስለ ዲሞክራሲ ለአብረውነት እንዲነጋገሩ እንዲወያዩ ሀሳቦችንም ራሳቸው እንዲያመነጩ ማድረግ ነው። ሁለተኛ የስራ ፈጠራ አማራጮችን ማስፋት ነው። መንግስት በራሱ የሚሄድበት ርቀት አለ። ያ ደግሞ ውጤታማ አይደለም። ስለዚህ የስራ ፈጠራ ክህሎታቸውን ማሳደግ ካለባቸው ራሳቸው ስራ ፈጣሪ እንዲሆኑ ሌሎች ደግሞ በአፍሪካ ደረጃ በስራ ፈጠራ ላይ የላቀ ክህሎት ያላቸው ወይም ተሞክሮ ያላቸው ስራ ፈጣሪዎች ልምዳቸውን እንዲያካፍሉና በጋራ ቬንቸር ፈጥረው እንዲሰሩ የማድረግ ነው። ሶስተኛ ቮለንተሪዝምን ወይም የበጎ ፍቃድ አገልግሎትን ማስፋፋት ነው። አራተኛ ሊደርሽፕ፣ ወጣቶች ወደ አመራር፣ ወደ ውሳኔ ሰጪነት እንዲመጡ ትኩረት አድርጎ የመስራት ሁኔታ ነው። አምስተኛው ከስርአተ ጽፎታ ጋር የተገናኙ ነው ጀንደርን የተመለከቱ ስራዎችን በተለይ ወጣቶች አዌሮ ነው እንዲሰሩ የማድረግ ነው። የመጨረሻ እንግዲህ ማህበራዊ ኃላፊነትን ከመወጣት አንጻር ያገባኛል የሚል ትውልድ ከመፍጠር አንጻር በእነዚህ ፒላሮች ላይ ነው ፕሮግራሙ ቤዛቱ ሰራ ያሰቡ። በዚህ የዩስ ኮኔክት የመክፈቻ ና የማስታወቂያ ፕሮግራም ላይ የሚመለከታቸው የፌዴራል ና የክልል አመራሮች፣ ተጽዕኖ ፈጣሪ ግለሰቦች፣ ወጣቶች፣ የተለያዩ ኤምባሲዎች ና የንግድ ተቋማት አመራሮች መጋበዛቸውን የገለጹት አቶ ማቲያስ የኢትዮጵያ ወጣቶች በ2013 ጥቅምት ላይ ሊደረግ በታሰበው ግዙፍ የአፍሪካን ወጣቶች ኮንቬንሽን ላይ ከሌሎች የአፍሪካ አቻዎቻቸው ጋር ትስስር የሚፈጥሩበት ና ከዓለም አቀፍ የንግድ ድርጅቶች ጋር በመገናኘት ራሳቸውን የሚያሳዩበት እድል ለመፍጠር እየተሰራ መሆኑን የሚያበስር ነው ይላሉ። ኮንቬንሽን የሚባል ፕሮግራም አለ። ኦክቶበር ላይ ያሰብ ነው። የአፍሪካ ዩስ ኮኔክት ፕሮግራምን ወደ ኢትዮጵያ ለማምጣት ሀሳብ አለን። በዛ ፕሮግራም ላይ እንግዲህ ወደ ሶስት ሺ የአፍሪካ ወጣቶች ይሳተፋል ብለን እናስባለን። ሲሆን አክቹዋሊ ነው እያሰብ ነው። እዚያ ላይ በስፋት ወጣቶች የሚመጡበት ሁኔታ አለ። እዚህ ላይ ግን ፖሊሲ ሜከሮች እና ፕሮግራሙን በመምራት በማስተዳደር ሂደት ትልቅ ሚና የነበራቸው ሰዎች ነው ናቸው። እንግዲህ የዚህ ፕሮግራም ላይ መሳተፍ ሁለት ጠቀሜታ አለው። አንደኛ ወጣቶች ያሉበትን ሁኔታ እንዲያዩ እድሉን የሚፈጥርበት ሁኔታ አለ። አህጉሪቱን እንዴት እንለውጥ፣ ሀገራችንን እንዴት እንለውጥ፣ ራሳችንን እንዴት እንለውጥ የሰላም አምባሳደር እንዴት የሚል ማህበረሰባችንን ችግሮች እንዴት እነሳ የሚሉ ናቸው። ሁለተኛው ኮኔክሽኑ ነው። ወጣቶች እርስ በርስ ትስስርና ግንኙነት እንዲያደርጉ እድልን የሚከፍ ስለሆነ በአገር ደረጃ በላውንቺንግ ፕሮግራም ቢሆን ብዙ ልምድ ያላቸው ክሎት ያላቸው ስኬታማ የሆኑ ግለሰቦችና ወጣቶች የሚገኙበት ሁኔታ አለች። ከዛ ውጭ ደግሞ ኮንቬንሽኑንም ስናዘጋጅ በአህጉር ደረጃ እንደውም የሩዋንዳን ተሞክሮ ዚጋ ባነሳው ትልልቅ ግለሰቦችን በአሊባባ ጃክማን የመሰሉ እንደነ ኤኮኖሚ የመሰሉ እንደነ ዲጀር ፕሮግራም ትልልቅ ፋውንዴሽኖች እንደነ ማስተር ካርድ ያሉ ለወጣቶች እድሎች የሚፈጠሩበት ሁኔታ አለ። የእነዚህን ተቋማት መሪዎች በአካልም አግኝተው ስራዎቻቸውን እንዲደግፉ እድሉንም ያገኙበት ሚበት ሁኔታ አለ። አቶ ማቲያስ ስለ አጠቃላይ ፕሮግራሙ ከነገ ጀምሮ ይፋ በሚሆነው ዩዝ ኮኔክት ኢትዮጵያ በተሰኘ ድረገጽ ላይም መከታተል እንደሚችሉ ይናገራሉ። በየጊዜያቱ በአፍሪካ ደረጃም እንደዚሁም በሀገር አቀፍ ደረጃ በተለይ ከወጣቶች ጋር ተያይዘው የተለያዩ ኢኒሽቲቭዎች ይመስላሉ። የወጣቶችን ችግሮች ለመቅረፍ የአገርን ልማትና እድገት ለማሳደግ የሚረዱ የተለያዩ ጥረቶች ይደረጋሉ። እነዚህ ጥረቶች በአንድ ጊዜም በሌላ መንገድ ብዙውን ጊዜ ስኬታማ የማይሆኑበት ሁኔታ ይኖራል። እስካሁን ባለ ተሞክሮ ስናይ ግን የህስኮኔክት ፕሮግራም ጅማሮ አዲስ ቢሆንም ብዙ ለውጦችን ያመጣ ፕሮግራም ነው። በተለይ በሩዋንዳ ኬዝ ስናይ እነሱ ከነበሩበት ትራውማ ወጥተው ወጣቶቻቸው የተለያዩ ስራ እድሎችን እንዲፈጥሩ ያደረገበት ሁኔታ አለ። እርስ በርስ ግንኙነታቸውን እንዲያሳድጉበት፣ በተለይ ደግሞ ከሰላም እሴቶች ግንባታ ጋር ትልቅ ተጽዕኖ እንዲፈጥሩ እያደረገበት ሁኔታ አለ። ስለዚህ እንደነዚህ አይነት እድሎችን መጠቀም ትልቅ ለውጥን ያመጣ ስለሆነ የሀገራችንም ወጣቶች ይህንን ፕሮግራም በአግባቡ ተረርተው እንዲጠቀሙበት አሁን ዌብሳይት አለ ነገ ኦፊሻሊ ላውንች የምናደርገው ዩዝ ኮኔክት ኢትዮጵያ ዌብሳይት አለ። በዛ ዌብሳይት አማካኝነትም ስራዎቻቸውን ራሳቸውን እያስተዋወቁ መመ የሚችሉበት ሁኔታ አለ ክፍ ነው። አቶ ማቲያስ አሰፋ አክለውም ወጣቶች የሴቶች የህጻናትና ወጣቶች ሚኒስቴር ፌስቡክ ገጽን እንዲከታተሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ